በታይሳስ ወር 2008 በኢትዮጵያና በሱዳን መካከል ድንበር መካለል እንደሚጀመር አንዳንድ መገናኛ ብዙሃን ዘግቦ ነበር። ይህን ተከትሎም የተቃዋሚ ፖለቲካ ፓርቲዎች እና ተሟጋቾች የኢትዮጵያ መንግስት በምስጢር ለሱዳን መሬት ሊሰጥ ነው ሲሉ ተችተዋል። ይሁን እንጂ በዛ ወር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ መንግስት በኩል ምንም ምስጢራዊ የድንበር ክለላ እንደሌለ እና ሁለቱም አገራት በድንበሮች አካባቢ ሰላምና መረጋጋት ላይ አብሮ እየሰሩ መሆናቸውን ተናግሮ ነበር። አሁንም ቢሆን ግን የድንበር ክለላው በህብረተሰቡ ዘንድ ዋነኛ የመወያያ ርዕስ ሆኖ ቀጥለዋል። ይህ የድንበር ክለላ ጊዜው በእርግጥ መቼ እንደሚሆን ባይታወቅም ወደ 750 ኪሎ ሜትር እንደሚሸፍን እና በዚህ አካባቢ የሚኖሩ በሺ የሚቆጠሩ ገበሬዎች እንዳሉ ዘገባዎች ያሳያሉ። የአርማጭሆ አካባቢ ተወላጅ የሆነው ዳንኤል ጥለሁን ለዶቼቬሌ የድንበር ክለላውን በተመለከተ ከማህበራዊ ድረ ገጾች እና አንዳንድ የውጭ መገናኛ ብዙሃን ካልሆነ ከአገር ውስጥ ምንም መረጃ እንደሌለው ገልጿል። የድንበር ክለላው በአካባቢ ያሉትን ነዋሪዎች ላይ ሊያስከትል ስለሚችለው ተጽዕኖ ስንጠይቀው መልሱ እንዲህ ነበር። እንደ ድንበር ክለላው ነው እኮ እኛ በማህበራዊ ድረገጽ እያየ ነው እንዳለን የሱዳን ለሱዳን የሚሰጥ ቦታ እንዳለ ነው እየሰማን ያለ ነው እንጂ ወደኛም የሚመጣ ነገር የለም። ታዲያ ምኑ ምን ጥቅም ስንት ገበሬ ያቀናውን ምድር ልቀቅ ተብሎ ሊፈናቀል እየተዘጋጀ ምን ምን አድቫንቴጅ ይኖረዋል? እና ሲጀመር የመተማዝብ ወይም የሁመራ የጎንደር በተለይ የታች አልማጮ ህዝብ ቦታ ጠቦት በሚጨነቅበት ሰዓት፣ ሌላ ሀገር እያቀና ባለበት ሰዓት ተጨማሪ ቦታውን ሲለቅ ምን አድቫንቴጅማ ምንስ ዜሮ ነጥብ አንድ አድቫንቴጅ ይገኛል እንዴ? ሲጀመር እኛ ቦታ የመተማ ህዝብ እኮ አሁንም ቦታ ሄዶብናል እያለ በማውረተርጥበት ሰዓት ነው አሁን አቃኑም፣ ተመልሶ ምናልባት ለሀገር የሚቆረቆር መንግስት መጥቶ ቦታችን እንደገና ይከለልናል በሚልበት ሰዓት ነው አሁን ሌላ ቦታ ይከለላል እየተባለ እየሰማን ያለው። ዳንኤል ጥለሁን የአርባ ምንጭ ዩኒቨርሲቲ ተማሪ ሲሆን አብሮት የሚማሩ ተማሪዎች ጨምሮ አብዛኛው ህብረተሰብ ኢትዮጵያና ሱዳን ድንበር ሊካለሉ ቀርቶ ኢትዮጵያና ሱዳን ድንበር እንዳላቸው እንኳን የማያውቁ አሉ በማለት አስተያየቱን ሰጥተዋል። በእርግጠኝነት የት ቦታ እንደሚከለል ዳንኤል ባያውቅም ሊሆን ይችላል የሚለው ወይ ከመተማ ወይ ከቋ ወይ ሰፊ የእርሻ መሬት ያለበት ደለሎን ሊያጠቃልል እንደሚችል ይናገራል። ይህ የእርሻ መሬት ሱዳኖች የእኛ ነው እያሉ በአካባቢው ማሳ ላይ ጥቃት እንደሚያደርሱም ዳንኤል ሳይገልጽ አላለፈም። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት የመተማ አካባቢ የጋንዳዋ ከተማ አስተዳደር ነዋሪ የሆኑት ሌላኛው አስተያየት ሰጪ በደለሎ ከፍተኛ የድንበር ግጭት እንደሚታይና ሱዳኖች ወደ ውስጥ ገብቶ እንደሚያርሱም ይናገራሉ። ያው ያለን መረጃ ዞሮ ዞሮ ይፋዊ የሆነ ነገር ባይኖርም እንደ ህብረተሰቡ የነበረው መረጃ ምንድን ነው? ባለፈው ታኅሳስ ሀያ ስምንት የድንበር ክልላው ከሁመራ ጫፍ እስከ ደቡብ ሱዳን ጋምቤላ ቢያንስ የአንድ ሺ ስድስት መቶ ኪሎ ሜትር ርቀት እና እንዲሁም ወደ ውስጥ ደግሞ የሰላሳ ኪሎ ሜትር ማይል ያለው የድንበር ክልላ ይካሄዳል የሚል ይፋዊ ኢንፎርሜሽን ነበረ እና በአካባቢው ህብረተሰብ ከፍተኛ የሆነ ቁጣን ያስነሳና ጉዳዩ ወደ ከፍ አቅጣጫ ሊያስኬድ እንደሚችል ከራት ጀምሮም ቢሆን በሩ ጉዳይ ላይ መንግስት ይህን የድንበር ክለላ በዚህ ሰዓት ወይም በአሁኑ ወቅት ማድረጉ አስፈላጊ ያልሆነ፣ ነገር ግን ደግሞ የሀገራችንን ባህላዊነት ሊያስነካ የሚችል መሆኑን ሁላችንም የምንገነዘበው ነገር ነው። ስለሆነም በአካባቢው ባልበነበረ የአማራና የክማንት ግጭት ጉዳዩ ሊቆም ችሏል። በመንግስት ደረጃ ድንበር ክለላው በተመለከተ ለሕብረተሰቡ ይህ ነው የተባለ ነገር ባይኖርም ይላሉ እኚህ የመተማ አካባቢ ነዋሪ። አንዳንድ ከመንግስት መስሪያ ቤቶች አፈትልከው የሚወጡ መረጃዎች ድንበር ክለላው ሊካሄድ እንደሚችል ይጠቁማሉ። የተባለ እውነት ሆኖ ድንበሩ ቢከለል በአካባቢው ነዋሪዎች ላይ ስለሚደርሰው ጉዳት እንዲህ ሲሉ ያስረዳሉ። አይ ለገበሬዎች ወይም እዛ አካባቢ ማሳ ላላቸው ብቻ አይደለም ጉዳቱ። የድንበር ጉዳይ የህልውና ጉዳይ፣ የአገር ጉዳይ፣ የዜግነት ጉዳይ ነው የድንበር ጉዳይ፣ እንጂ እዛ አካባቢ አርሰውና ሰርተው ወይም ኑረው ለሚጠቀመው ህብረተሰብ ብቻ አገልግሎት ይሰጣን ተብሎ የሚታሰብ ጉዳይ አይደለም። ጉዳዩን አስመልክቶ በዶችቬለ ድረገጽ ላይ በተደረገ ውይይት አሳይ ሰጪዎች መንግስት ክልላውን ሳይጀምር ከህብረተሰቡ ጋር መወያየት እንዳለበት ጠቁመዋል።